የኦሮሚያ ብሔራዊ ክልላዊ መንግስት ወደ አምስት ቢሊዮን ብር በሚሆን ወጪ የሚከናወን የትምህርት ቤቶች ግንባታ ውል ፈርሟል። የትምህርት ቤቶቹ ግንባታ በሰባት ወራት ውስጥ እንደሚጠናቀቅ የተገለጸ ሲሆን አዳሪና ልዩ ትምህርት ቤቶች በግንባታው ውስጥ መካተታቸው ተነግሯል። ሙክታር ጀማል ዝርዝር አለው። የኦሮሚያ ብሔራዊ ክልላዊ መንግስት ከመቶ በላይ ከሚሆኑ የህንፃ ተቋራጭ ድርጅቶች ጋር የፈጸመው ውል ለቀጣይ ዓመት የክልሉን የትምህርት ስርዓት የማሻሻል ድርሻ የጎላ እንደሚሆን ታምኖበታል። በዚህ የግንባታ ፕሮጀክት ውል የታሰረላቸው አንድ መቶ የሁለተኛ ደረጃ ትምህርት ቤቶች አርባ ልዩ ትምህርት ቤቶችና ሰባት አዳሪ ትምህርት ቤቶች እንደሚገኙበት በክልሉ ምክትል ርዕሰ መስተዳድር ማዕረግ የማኅበራዊ ዘርፍ አስተባባሪው አቶ አዲሱ አረጋ ለቪኦኤ ገልጸዋል። ለትምህርት ቤቶቹ ግንባታ አምስት ቢሊዮን ብር የሚጠጋ በጀት የተመደበለት ሲሆን ግንባታው በተያዘለት ሰባት ወር ውስጥ እንዲጠናቀቅ በርብርብ እየተሰራ መሆኑን አቶ አዲሱ ተናግረዋል። ለሌሎች መሰረተ ልማቶች ልናውለው ከያዝነው በጀት ውስጥ ለትምህርት ቅድሚያ በመስጠት ይሄ ወጣት ትውልድ በእውቀት በክህሎትና በስነ ምግባር ተወዳዳሪ ሆኖ እንዲታነጽ በማሰብ ድምዳሜ ላይ የተደረሰው ሁለተኛውና መሰረታዊ ጉዳይ ኦሮሚያ ወደ አስራ አንድ ነጥብ ሁለት ሚሊዮን ተማሪዎችን ነው ወደ ትምህርት ቤት ልካ አስተምረው ይሄ እጅግ በጣም ትልቅ የሆነ ቁጥር ነው። ከዚህ ትልቅ ቁጥር ውስጥ ወደ ሁለተኛ ደረጃ ትምህርት ቤቶች አልፈው ወደ ወደ ዩኒቨርሲቲ እና ከዛም በላይ ባሉ የከፍተኛ ትምህርት ተቋማት የሚሳተፉ ተማሪዎች ቁጥር እጅግ በጣም አነስተኛ ነው፣ ማለት ከአንድ ሚሊዮን ያነሰ ነው። ስለዚህ የሁለተኛ ደረጃ ትምህርት ቤቶች የተደራሽነት ችግርም እንዳለ ዛሬ ውስጥ ባት የተነደፈ ፕሮጀክት ነው። መሰል ግዙፍ ፕሮጀክቶችን ትግበራ በተመለከተ በሀገር ደረጃም በኦሮሚያ ብሔራዊ ክልላዊ መንግስትም ከዚህ ቀደም ሲታዩ የነበሩ ወይ የመጓተት ወይ ደግሞ የጥራት ችግሮችና በጀት በአግባቡ ጥቅም ላይ አለመዋል ከፍተኛ ጉድለቶች ሲታዩ ቆይተዋል ባለፈው ረጅም ዓመታት ውስጥ። ከዛ ችግሮች ክልሉ የተማረው ተሞክሮና ሊያሻሽል የቆረጠው ምን ልምድ አለው? በየደረጃው ያለው አመራር የፕሮጀክት አስተዳደር ስርዓቱን ጉለት በደንብ ገምግሞ ተረድቶ ይሄንን ሁኔታ የሚቆጣጠር እና የሚከታተል አካል አደራጅቷል። የኦሮሚያ ኮንስትራክሽን ባለስልጣን ተብሎ የሚታወቅ ተቋም። በዛ ሂደትም በተለይ እነዚህን የትምህርት ቤት ፕሮጀክቶች የፈቦሩ ተብሎ የሚታወቀውን ፕሮጀክቶች ፕሮ አፈጻጸም ላላቸው ተቋራጮች እና ኮንስልታንቶች ነው የሰጠነው። እነሱም ይሄንን ትርፍ እንደሚያገኙባቸው ኮንትራቶች ሳይሆን ማህበራዊ ኃላፊነታቸውን እንደሚወጡ ለልጆቻቸው እንደሚገነቡት ቅርስ አድርገው ነው የወሰዱትና ሰፊ ተሞክሮ አግኝተናል። የግንባታውን ውል ከፈረሙት ከመቶ በላይ የሚሆኑ የህንፃ ተቋራጭ ድርጅቶች አብዛኛዎቹ አንዳንድ የሁለተኛ ደረጃ ትምህርት ቤቶች ለመገንባት ውል የገቡ ሲሆን፣ የኦሮሚያ ኮንስትራክሽን ኮርፖሬሽን ከሰባቱ የአዳሪ ትምህርት ቤቶች ሶስቱን ለመገንባት ውል ፈርሟል። የድርጅቱ ዋና ስራ አስፈጻሚ ኢንጂነር አብዶ ገለቶ ግንባታዎቹ ከዚህ ቀደም ባልተለመዱ ሂደትና የጊዜ ሰሌዳ የሚፈጸሙ በመሆኑ ቅድመ ዝግጅቶችን አጠናቀናል ብለዋል። ከሰባቱ አዳሪ ትምህርት ቤቶች ውስጥ እኛ እንደ ኦሮሚያ ኮንስትራክሽን ኮርፖሬሽን ሶስቱን ማለትም የዶዶላ የሀሮሚያና የንጌሌ ቦረናን ን ወስደን ኮሚቴ ድር ሆነናል። እነኝን ሶስቱን ፕሮጀክቶች በተባለው ጥራት እና በተባለው ጊዜ ውስጥ እና በተባለው ጥራት እንጨርሳለን ብለን እየሰራን ያለ ነው። የግንባታ ሂደቱን እየተከታተለ የሚያማክረው መንግስታዊው የኦሮሚያ ኢንጂነሪንግ ኮርፖሬሽን ነው። የኮርፖሬሽኑ ዋና ስራ አስፈጻሚ ኢንጂነር ደረጀ ሊበል ለቪኦኤ እንደተናገሩት ይህንን ግንባታ ለማስፈጸም ጽፈት ቤታቸው አደረጃጀቶችን ዘርግቶ ጨርሷል። የግንባታ ሂደቱን በቅርብ እያማከሩ ለሚቆጣጠሩ ባለሙያዎች ከመቶ በላይ የክልሉ ወረዳዎች ውስጥ ቢሮ መከፈቱንም ኢንጂነር ደረጀ ሊበን ተናግረዋል። አንደኛ ሁሉም ትምህርት ቤቶች እስኬጁላቸው ተመሳሳይ ስለሆነ በክልሉ ውስጥ የተበታተኑ ሁሉንም ዞኖችን ስለሚነኩ ከዛ ውስጥ እንግዲህ ለግንባታ የሚሆን እቃዎች አቅርቦት በአንድ ሰዓት፣ በአንድ እስኬጁል፣ በአንድ ወር ውስጥ ከገበያ ላይ ይፈለጋል። ሁሉም ኮንትራክተሮች ይፈልጉታል። እኔ እቃዎች ሲፈለጉ ገበያውንም እንዳያጣብቁ እጥረት እንዳይከሰት ቀደም ብለን ብዙ ዝግጅቶችን አድርገናል። አቅርቦቱን በስኬጁል ለማድረግ ቀድሞ ከገበያ ላይ እንዳይጠፋ ከሚያቀርቡ አካላት ጋር ኔጎሼሽን ቀድመን ኮንትራቱን ከመፈረማችን በፊት ተዘጋጅተንበታል። ሌላው ቀድመን ከወረዳ እና ከሚመለከታቸው አካላት ጋር ፕሮጀክቱ ዲዛይን ሰርቶ በዚህ ደረጃ ላውንች ከመደረጉ በፊት ይዞታው ተረጋግጦ ታይትል እንጂ ወይ ካርታውን ተረክበን ሁሉንም ነገር ካረጋገጥን በኋላ ስለሆነ ችግር ይኖራሉ። ለናናት ትምህርት ቤቶቹ በ2014 የትምህርት ዘመን ተማሪዎችን መቀበል እንደሚጀምሩ የተገለጸ ሲሆን በክልሉ የተማሪዎችና የክፍል ምጣኔ ላይ የነበረውን ችግር ይቀርፋል ተብሎም ይጠበቃል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።